ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮች እንደምን አምሽታችኋል። የዛሬ ቅዳሜ መጋቢት 30 ቀን 2009 ዓ ም ዝግጅቶቻችን ይዘን ቀርበናል። ባለም ዜናን ጀምርና ለቅዳሜ ያዋል ነውን በአስቸኳይ ጊዜ አዋጁ ዙሪያ በሁለት ባለሙያዎች መካከል የተካሄደ ክርክር እናቀርባለን ከዚያም ሙዚቃ ቀናቀሪውን ጊዜ ይረከብና እስከ ፕሮግራም ማብቂያው ድረስ ያቆየናል። አብራችሁን አምሹ። ሰለሞን ክፍል ያስተናግዳለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን በቅድሚያ የዓለም ዜናዎች ይነበባሉ። እንደምን አምሽታችኋል። አዲሱ አበበነኝ ዜናውን የማሰማው። በሰሜናዊ ምስራቅ ሶማሊያ የቦሳሶ ከተማን ከፍተኛ ባለሥልጣናት በመግደላቸው የተከሰሱ አምስት የአልሻባብ አማጺያን በጥይት ተደብድበው መሞታቸው ተገለጠ። ሰዎቹ በሳሶ ከተማ ወታደራዊ ፍርድ ቤት ነው ባለፈው የካቲት ወር ሞት የተበየነባቸው። በሶማሊያ ፌዴራላዊ መንግሥት የፑንትላንዷ ወታደራዊ ፍርድ ቤት ሊቀመንበር አብዲፋታህ ሃጂ አዳም ለአሜሪካ ድምፅ ሶማልኛ አገልግሎት በሰጡት ቃል ፍርድ ቤቱ ከሁለት ወራት በፊት ተከሳሾቹን ጥፋተኛ አድርጎ መወሰኑን አረጋግጠዋል። የአፍሪቃ ኅብረት ወታደሮች ኩዴ ውስጥ የነበረ አንድ የአልሻባብ ከፍተኛ ወታደራዊ አዛዥ ዛሬ ቅዳሜ መግደላቸውን ባለሥልጣናት አስታወቁ። ባሼ ኑር ሐሳን የተባለው የሽብርተኛው ቡድን ወታደራዊ አዛዥ የተገደለው አሸባሪው ቡድን በአንድ የሶማሊያ ወታደራዊ ተቋም ላይ ያልተሳካ የማጥቃት እርምጃ ሊወስድ ሲል እንደነበር የኬንያ መከላከያ ሚኒስቴር ባወጣው መግለጫ አስታውቋል። የአሚሶም ኃይሎች እንዳስታወቁት የአፍሪካ ኅብረት ወታደሮች በጥቃቱ ወቅት በርካታ የሽብርተኛ ቡድን ጦር መሳሪያዎችና የሳተላይት ስልኮችን አግኝተዋል። ጋምቢያን ከሃያ ዓመታት በላይ የገዙት የያህያ ጃመህ ከተወገዱ ወዲህ አገሪቱ በኢኮኖሚም ሆነ በፖለቲካውና በሕግ የበላይነት ተስፋ ሰጪ አካሄድ ላይ መሆኗ ተገለጠ። ዩናይትድ ስቴትስን በቅርቡ የጎበኙት ምክትል ፕሬዚዳንቷ ፈቱማ ጃሎ ለቪኦኤ ብቻ በሰጡት ቃለ መጠይቅ ለአገራቸው ስለተደረገው ገዛ መስግነው በተለይም በውሃና በመብራት አቅርቦት የተደረገው ድጋፍ ከፍተኛ እንደሆነ ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሶሪያ ውስጥ በኬሚካል ጦር መሳሪያ የተካሄደውንና ቢያንስ አንድ መቶ ሰላማዊ ሰዎች የተገደሉበትን ጥቃት ለመበቀል ዩናይትድ ስቴትስ ከትናንት በስቲያ ሌሊት በአንድ የሶሪያ አየር ኃይል መደብ ላይ ያደረሰችው ጥቃት በተለይ ቀንደኛ ወዳጇ ከሆነችው ሩሲያ ጋር ሳቃ ቅራት እንዳልቀረ ተገለጠ። ጥቃቱ በሶሪያው ፕሬዚዳንት በባሽር አልአሳድ ኃይሎች እንደተወሰደ ይታመናል። ይሁንና የሩሲያዋ ፕሬዚዳንት ፑቲን እርምጃው የወረራ አድራጎት ነው ማለታቸው ይታወሳል። ቭላዲሚር ፑቲን የዓለም አቀፍ ሕግን የጣሰ ነው ብለው ዩናይትድ ስቴትስና ሩሲያ ያላቸውን ግንኙነትም አደጋ ላይ ይጠራል ማለታቸውን ክሬምሊን ያወጣው መግለጫ አመልክቷል። የዩናይትድ ስቴትስ ሶሪያ ላይ የሚሳኤል ጥቃት ባካሄደች በጥቂት ቀናት ልዩነት ውጭ ጉዳይ ሚኒስትሯ ሬክስ ቲለርሰን ደግሞ በመጪው ረቡዕ ወደ ሞስኮ ሊሄዱ ነው። ሩሲያ ደግሞ በዩናይትድ ስቴትስ የሶሪያ ጥቃት መቆጣቷ ይታወቃል። እና ባለሥልጣናት እንደሚሉት እኒህ የዩናይትድ ስቴትሱ ከፍተኛ ዲፕሎማት በሞስኮ ቆይታቸው ሩሲያ ከበሺር አልአሳድ የሶሪያ መንግሥት ጋር ያላትን ወዳጅነት ረጋ ብላ ብታስብበት ይሻላታል ብለው ይመክራሉ ተብሎ ይጠብቃል። ይህን ዩናይትድ ስቴትስ በሶሪያ የአየር ኃይል መደብ ላይ ያደረሰችውን ጥቃት የአውሮፓ አጋሮቿ መደገፋቸው ይታወቃል። እናም የእንግሊዙ ውጭ ጉዳይ ሚኒስትር ቦሪስ ጆንሰን የፊታችን ሰኞ ሞስኮ ለመሄድ የነበራቸውን እቅድ ሰርዘውታል። የሶሪያ ሁኔታ ብዙ ነገሮችን ለዋውጧል፣ ውጥረትም አገሪቱ ውስጥ ሰፍነዋል ነው ያሉት ጆንሰን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን በዚህ ዓመት ውስጥ ቤጂንግን እንዲጎበኙ ከቻይና አቻቸው ዢ ጂፒንግ የቀረበላቸውን ግብዣ ተቀበሉ። ቀን ግን አልተቆረጠም። ዜናው ይፋ የሆነው ሦስት የዩኤስ ካቢኔ ሚኒስትሮች ትራምፕና ሺ በሚስተር ትራምፕ የፍሎሪዳ መዝናኛ ስፍራ በተገናኙበት ወቅት ሲሆን በቻይናው መንግሥታዊ ዜና አውታርም መረጋገጡ ታውቋል። አዲሱ አበበነኝ የሰዓቱ ዜና በዚሁ አበቃ። አድማጮች የምትከታተሉት በ25ና በ30 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድረ አስቸኳይ ጊዜ አቅጣጫዎች በአስቸኳይ ጊዜ አዋጁ ማግስት የታዩትንና ቀጣዩን ሁኔታዎች ለመፈተሽ የታለመው ተከታታይ ክርክር ለምሽቱን በተለይ የመገናኛ ብዙሐንን በሚመለከተው ጭብጥ ላይ ያተኩራል። የክርክሩ ተሳታፊዎች አቶ አታክልቲ አምባዬ ከአዲስ አበባ፣ አቶ ግዛው ለገሰ ደግሞ ከዚሁ ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነው። በትላንትናው ምሽት በከፊል የተሰማውን ክርክር ሙሉ ክፍል ቀጥሎ ተከታተሉ። አስቸኳይ ጊዜ አዋጁን ተከትለው ከወጡት ክልከላዎች የተወሰኑት መነሳታቸውን፣ መልእክቶችን መቆጣጠርና መገደብ ከተነሱ ክልከላዎች ውስጥ አንዱ መሆኑን የአስቸኳይ ጊዜ ማዘዣ ጣቢያው ዋና ጸሐፊ እንዲሁም የመከላከያ ሚኒስትሩ አቶ ስራጅ ፈጌሳ ይፋ ያደረጉትን እንስማና ጥያቄዎችን አስከትላለሁ። በማንኛውም ሬዲዮ ቴሌቪዥን፣ በፎቶግራፍ በምስል፣ በቲያትር፣ በፊልም የሚተላለፉ መልእክቶችን የመቆጣጠር እና የመገደብ መብት የሚለውም ጭምር ወይም ደግሞ እርምጃ የሚለውም ጭምር ቀሪ እንዲሆን ተደርጓል። እንደ ሰማችሁት አቶ ሲራጅ ፈጌሳ የመገናኛ ብዙኃን የሚመለከተው ከተነሱ ክልከላዎች ውስጥ አንዱ መሆኑን ተናግረዋል። የንግግር ነጻነትን የሚመለከተው ብዙም ያነጋግራልና፣ እስኪ ወደ አጠቃላይ ሁኔታ ከመሄዳችን በፊት የዚህ አስቸኳይ ጊዜ አዋጅ እገዳ ጥሎበት የነበረው ክልከላ መነሳቱ ምን ለውጥ ሊያመጣ ይችል ይሆን? በአስቸኳይ ጊዜ አዋጅ ውስጥ በነበረው ጊዜ ብቻ ተገድባችሁ አቶ አትክልት እርስዎን ላስቀድም። መልካም። አሁን የመገናኛ ብዙሀን የመቆጣጠር እና የመገደር ስራ ተሰብቶ ነበረ። ይሄ ለምን የሚለው በታዊ ጥያቄ መነሳት ያለበት ይመስለኛል። አሁን በዓለም ላይ ብዙም ጊዜ በተለይ በዚህ በዘመናው ዓለም የመገናኛ ብዙሀን የምትቆጣጠራቸውም የምትገደባቸውም የሚያስችል አቅም በጣም እየተወሰነ ነው ያለው። የመገናኛ ብዙሀን ደግሞ ኃላፊነት ባለው መንገድ ስራቸውን የማይሰሩ ከሆነ ለከፍተኛ እልቂት፣ ለከፍተኛ ውድመት የሚዳርግ የፕሮፓጋንዳ ስራ፣ የቅስቀሳ ስራ መስራት ይችላሉ። ይሄ በአፍሪካ ውስጥ በተደጋጋሚ ታየ ተሞክሮ ነው። በእነዚህ የሌክ ካንትሪች በአፍሪካ የሁቱና የቱትሲ የነበረ መገዳደል መጨፋጨፍ ዓለምን ያሳዘነ እስከ ስምንት መቶ ሺህ ህዝብ ያለቀበት ጉዳይ በአንድ ረድ ጣቢያ ይደረግ የነበረ ቅስቀሳ አንዱን ዘር ከሌላው ዘር ጋር የማጋጨት ስራ ሲሰራ ስለነበረ ነው። ስለዚህ አሁን በኢትዮጵያ ሁኔታ ስንመለከተው ከባህር ማዶ በተለያየ መልክ የሚመጡት እነዚህ የማህበራዊ ሚዲያ ቅስቀሳዎች አንዳንዶቹ በጣም በሚያስገርም መልክ ኃላፊነት የጎደላቸው ናቸው። የፈለገው አይነት የፖለቲካ አቋም መያዝ ይቻላል። ያ ምንም የሚያጠራጥር ነገር አይደለም፣ የዜጎች መብት ነው። መናገርም መጻፍም የዜጎች መብት ነው በፈለጉበት ሚዲያ ሀሳባቸውን ማስተጋባት ኢንተርፌር ማድረግም የዜጎች መብት ነው፣ ግን ሀገርን የሚያወድም ስራ፣ ሀገርን የሚያጠፋ ቅስቀሳ፣ ህዝቦችን የሚያጋጭ ወደኋላ የታሪክ ጠባሳ ትቶ ሊያልፍ የሚችል ስራ መስራት በጣም አሳፋሪ ነው። ያ ታዝበናል፣ እኛ ታዝበናል ነበረ በፌስቡክም በየቴሌቪዥን ፕሮግራምም በርካታ መልዕክቶች ሲተላልፉ ነበር። ስለዚህ እነዚህ ወደ ኢትዮጵያ በዚያን ጊዜ የነበረውን ሽብር የነበረውን የጥፋትና የወድመት ተልዕኮ ለመቆጣጠር ሲባል በአንዳንዶቹ የማስ ሚዲያ አውታሮች ላይ የቁጥጥርና የግደባ ስራ ተሰብቶ ነበር። አሁን ግን የመቆጣጠርና የመገደብ ስራ ተነስቶላቸው ወደ መደበኛ ስራቸው እየተመለሱ መሆናቸውን የገለጹት ከዛ አንጻር ነው። እኔ የማየው መልካም፣ ሰፋ ያለ ምናልባትም ተከትለው ሊነሱ የሚችሉ ጥያቄዎች ይታዩኛል። ነገር ግን ቀደም ብሎ በተሰማው ድምፅ ብቻ እንገደብና አቶ ጊዛው እርሶስ ምን አይነት ለውጥ ሊያመጣ ይችላል ይላሉ? ቀደም ብሎ አቶ አትክልት ባነሷቸው ጭብጦችም ላይ እንዲሁ አስተያየት መስጠት ይችላሉ። እሺ፣ አመሰግናለሁ። በመጀመሪያ ግን ለማስታወቅ ያህል የአስቸኳይ ጊዜ አዋጁ ሲወጣ በዋነኝነት የህዝባዊ ወያነ ሓርነት ትግራይ መንግስት አገሪቷን ሲቪሊያን በለበሰው የአገዛዝ ቡድን ማስተዳደር እንዳልቻለና የአገሪቷን አስተዳደር ወደ ሚሊተሪው ያሻገረበትን ማስታወስ ኢምፖርታንት ነው። ይህንንም ሲያደርግ ሁለት ነገሮች ያደርግለታል። አንደኛ አሉ ተብለው ለምዕራባውያን ሀገሮች እርዳታ ለመሰብሰቢያ የሚጠቀሙባቸው የነበሩ የፍርድ ተቋማት፣ የመገናኛ ተቋማት፣ የመሳሰሉት ቀጣይነት እንደሌላቸውና ወደ መከላከያ ሰራዊት ወይንም ኮማንድ ፖስት በሚሉት ሲያስተላልፉ መሰረታዊ ለውጡ የነበረው ምንድን ነው? ከሲቪሊየን ወይንም ከዜጎች አስተዳደር በስም ከነበረው ወደ ወታደራዊ አስተዳደር ነበር ያሳለፉት። ይሄ ሲደረግ ዋናው ህዝባዊ ወያኔ አርነት አንዱ ትልቁ ምሰሶ የምዕራባውያን አገሮች ሆኑ። የምዕራባውያን ሀገሮች በሰብአዊ መብቶች እና በሚዲያ ላይ ያለው ገደብ በአብዛኛው ለኢትዮጵያውያን ዲሞክራቲክ ራይት ሳይሆን የሚያሳስባቸው ፕሪንሲፕል ነው ብለው የሚያምኑት የሚዲያ እና መብቶች ምዕራባውያን ስለሚያሳስብ ይሄንን ያነሱት። አሁን የተባለው በሚዲያ ላይ ያለው እቀባ ተነስቷል የተባለው የምዕራብ ሀገሮች ይሁንታ ለማግኘት ተብሎ ነው። አሉላ፣ ማስታወስ ያለብን ነገር የዛሬ ሀያ አምስት ዓመት መሳሪያ ይዞ ታንክ ተኩሶ አዲስ አበባ ከገባ ጀምሮ ኢትዮጵያ ውስጥ ፍሪ ሚዲያ ኖሮ አያውቅም። አቶ ገዛውጥ በአቶ አትክልት የተገለጸ አለ የመገናኛ ብዙሀኑ ከውጭ የሚመጡ መልእክቶች ሽብር የመንዛት ስራ ሊሰሩ ይችሉ ነበረ፣ ይሰሩ የነበረውም አገሪቱ ውስጥ ተቀስቅሶ የነበረውን እንቅስቃሴ ወደ ከፋ ሁኔታ ለመውሰድ ነው የሚል አንድምታ ያለው አስተያየት ሰጥተዋል። እሱን ራሱ እንዴት ይመለከቱታል? አንደኛ ነገር በኢትዮጵያ ውስጥ ሽብር የሚለው ቃል አዲስ ትርጉም ተሰጥቶታል። ሽብር የሚባለው ራሱን ነፃ ለማውጣት የሚታገረው ኢትዮጵያዊ ማለት ነው። ሽብር ማለት የኦሮሞ ወጣት ልጆች በኦሮሚያ በተለያዩ አካባቢዎች ዴሞክራቲክ መብታችን ይከበር፣ ራሳችንም በራሳችን እናስተዳደር እኛ ኢትዮጵያውያንን ብለው መነሳታቸው ማለት ነው። ሽብር ማለት ጎንደሩች ኮሎኔል ደመቀን የመሰሉ ሰዎች እኛ ኢትዮጵያውያንን ማንም መጥቶ ቤታችንን ያለ ፍርድ ቤት ትእዛዝ ሊበረብር አይችልም የሚል ነው። ሽብር በኢትዮጵያ ውስጥ በአሁኑ ሰዓት ማንኛውንም ድርጊት ማንኛውንም መጽሐፍ ሊሆን ይችላል፣ መተኛ ሊሆን ይችላል፣ መሰለፍ ሊሆን ይችላል። የፈለግነውን ነገር ማድረግ ይቻላል። ከተቃወምክ ትታሰበው እንደ ሽብርተኛ ነው። በጣም ኢምፖርታንት የሆነ ፖይንት መጥቀስ የሚያስፈልገው ኢትዮጵያ ውስጥ በኢትዮጵያውያን አንድም የሽብር ድርጊት ተደርጎ አያውቅም። በሰላማዊ ሰልፍ ላይ የተደረጉ የንብረት ማጥፋቶች ምናምን አሉ ከመገናኛ ብዙሀኑ ተጽዕኖ ጋር ያዛምዱልኝ አሁን የዘረዘሯቸውን ሀሳቦች ራሱ ሽብር የሚፈረጅበት ቋንቋም ትክክል አይደለም የሚል አስተያየት ነው የሰጡት በሰላማዊ መንገድ ዜጎች የሚያደርጉት ነገር ራሱ በሽብር ተፈርጆ ነው ነው ያሉት እሳ መገናኛ ብዙሀኑ ከውጭ የሚመጡት ሊያሳድሩ የሚችሉት አሉታዊ ተጽዕኖ ለመቆጣጠር የተደረገ አቶ አትክልት የገለጹት እሱ ላይ ምን ይላሉ እሺ ጠበብ ባለው መልክ መሄድ ከፈለግ፣ አንዱ የዲክቴተርሽፕ ጸባይ በኢትዮጵያ ብቻ ሳይሆን በላቲን አሜሪካም በአንዳንድ የዚ ሀገሮች የታየው የማስ ሚዲያ መገናኛ ብዙሃንን በሞኖፖሊ መያዝ ነው። ኤኒ ትረካ ኤኒ በማስ ሚዲያ የሚነገሩ ነገሮች ከአገዛዙ ቁጥጥር ውጭ ከሆኑ የአገዛዙን ጥንካሬ የአገዛዙን ማንነት ይንደዋል። ስለሆነም ሀያ አምስት አመት ሙሉ በፐብሊክ ያሉ ማስ ሚዲያዎች ወይም መንግስት የሚባሉት እንደ ኢቲቪ ወይም ኢቢሲ የመሳሰሉት እንደ ፋና የመሳሰሉት ጀምረ ቀጥተኛ ወይንም ተዘዋዋሪ ቁጥጥር ያሉ ድርጅቶች ናቸው። ስለዚህ ኢትዮጵያውያን ነፃነታቸውን ለማግኘት ኢትዮጵያ ውስጥ ስላልቻሉ በውጭ በሚገኙ በሚኖሩባቸው ሀገራቸው ሀገሮች ተሰብስበው ሰርተው ያቋቋማቸውን እነ ኢሳት እነ ኦኤምኤን በፌስቡክ መሳሰሉ የሚያደርጓቸውን የነጻነት እንቅስቃሴዎች ለመገደብ የተሰራ ስራ ነው። ስለዚህ ችግሩ የሽብር መንዛት አይደለም ማለት ነው። ችግሩ ኢትዮጵያውያን ነጻነታችንን ይመለስልን ብለው መልካም። ዋናው የክርክሩ ጭብጥ የሚያተኩሩበት ላይ እንድትገደቡ ጠይቃለሁ። አቶ አትክልት፣ አቶ ግዛው ያነሷቸው በርካታ ሀሳቦች አሉ። የመገናኛ ብዙሀንን አስመልክቶ በግራም በቀኝም በሀገር ውስጥ ካለ ሁኔታ ጋር ያዛመዷቸዋሉ። ለእነሱ የሚሰጡት መልስ ካለ። በጣም የሚያሳዝነው ነገር ምንድን ነው? ይቻ ሀገር የጥበትና የትምክህት ማዕከል የሆኑት ሁለት ሀይሎች ሊበጣጥሷት ሲሞክሩ አናሳም የሚባሉት ብሔረሰቦች የዚችን ሀገር አንድነት ለማስጠበቅ የዚችን ሀገር ህሉና ለማስጠበቅ በጽናት መቆማቸው ታሪክ እየተለወጠ መሆኑን እያየን ነው። የማስ ሚዲያ በእንደዚህ አይነት ወቅት ላይ ሊያስከትል የሚችል አደጋ የሩዋንዳ እልቂት በጣም ምስክር ነው። ሌላ ምንም ነገር አያስፈልገውም፣ በቃ ምስክር ነው። ስምንት መቶ ሺህ ዜጎች በአንድ ጊዜ ሲያልቁ ከዛ በላይ ምንም ማረጋገጫ አይመጣም። ቀደም ብሎ በአቶ ሲራጅ ፈጌሳ የተገለጠውን በተለይ ከአስቸኳይ ጊዜ አዋጁ ጋር ተያይዞ ተከትሎ ወጥቶ የነበረ እገዳ መነሳቱን ገልጠዋል። ይህ እገዳ መነሳቱ በራሱ የሚሰጠው ለሰዎች ሊሰጥ የሚችለው ነጻነት እንዳለ ሆነው ከመገናኛ ብዙኃን ጋር የመነጋገርን መብት ጭምር ያሳጣ ስለነበረ ሰዎች ለቃለ ምልልስ በቀጥታ መቅረብ የማይችሉበት ሁኔታ ነበረ። ግን በተግባርም ከነበሩ ልምዶች ጋር ነው የማዛምደው። ይሄ መነሳቱ ሊሰጥ የሚችለው አዎንታዊ ውጤት እንዳለ ሆኖ በቀድሞውንስ በኢትዮጵያ ውስጥ አለ የሚባለው የንግግር ነጻነት ላይ የፕሬስ ነጻነት ላይ ችግር አለ ተብሎ በተደጋጋሚ ሲዘገብበት፣ ለፕሬስ ነጻነት የቆሙ ድርጅቶች በተደጋጋሚ ጥያቄ የሚያነሱበት ነው። እስኪ ለመጀመሪያ ያህል የእርስዎን ሀሳብ ልውሰድ። አቶ አትክልት የመገናኛ ብዙኃን ስራ ውስጥ ነው ያሉት ይሄ እገዳ ወይም ክልከላ ሳይኖር ችግር አልነበረም ወይ? በኢትዮጵያ ውስጥ የፕሬስ ነጻነትን የተመለከተ እንዳተረጓጓመ ነው ሰው እንዳተረጓጓመ ነው። ህገ መንግስቱ በንግግር ነጻነት ላይ ያስቀመጠው መርህ አለ። ህዝብን ከህዝብ ማጋጨት፣ ህዝብን አነሳስቶ ወደ ጥፋት መንገድ መምራት ህገ መንግስቱ ይከለክላል። እኔ ከእናንተ ጋር ኢንተርቪው ያደረኩት እያደረግኩትም ያለሁት እስከ እገዳውን በፊት ነው። ከእናንተ ጋር ቃለመጠይቅ ያካሄድኩት ህገ መንግስቱ ያስቀመጠውን መብት ሳልነካ ነው የተናገርኩት። ህዝቦችን የሚያነሳሳ ለበቀል፣ ለቂም፣ ለጥፋት የሚዳረግ ንግግር አሁንም ቢሆን ቀሪ እንዲሆን የተደረጉት በሬዲዮ በቴሌቪዥን የነበሩት ነገሮች የመቆጣጠርና የመገደብ ስራ ተነስተዋል ሲባል አሁንም ቢሆን ህዝብን አነሳስቶ ለጥፋት መዳረግ የተከለከለ ነው። አሁንም ቢሆን ህገ መንግስቱ ነዋ ዋናው ነገር ህገ መንግስቱ እነዚህ ነገሮች ያገዳል። ስለዚህ ሁሉ ጊዜ የመናገር ነጻነት፣ ሁሉ ጊዜ የመከራከር ነጻነት፣ ሁሉ ጊዜ የመደራጀት ነጻነት የሚባሉት ነገሮች አንድ የሚቀዱበት ምንጭ አለ። በኢትዮጵያ ውስጥ ያ የሚቀዱበት ምንጭ ህገ መንግስቱ ነው። ከህገ መንግስቱ ውጭ በሆነ መንፈስ ህዝቦችን ለማጋጨት የሚደረግ ማንኛውም ቅስቀሳ እገዳለሁ። መልካም፣ አሁንም እገዳለሁ፣ ወደፊትም እገዳ ይኖረዋል። መልካም። ስለዚህ ኢትዮጵያ በዚህ መንገድ ነው እየተመራች ያለችው። ከዛ ውጭ አፈንግጦ ህዝቦችን ለማነሳሳትና ለጥፋት ለመዳረግ የሚደረግ እንቅስቃሴ ግን አሁንም ገደቡ ቢነሳም ህዝቦችን ማጋጨት ስለማይቻል ያ የተከለከለ ነው። እነዛ ነው የሚገባኝ። መልካም ህገ መንግስታዊ ድንጋጌን ያልጣሰ አንድን ህዝብ በሌላው ላይ ማነሳሳትን ያህል ወንጀል የሚፈጽም ካልሆነ በህጋዊ መንገድ የሚሰራ የፕሬስ ተቋም መስራት የሚችልበት ግለሰቦችም የሚያምኑትን የሚቀበሉትን ተቃውሞን ጨምሮ በነጻነት የመግለጽ መብታቸው ግን የተጠበቀ ነው ብለው ያምናሉ። ማንኛውም ሰው በዜግነቱ ያለውን መብት ነው ለው እንደሱ ብለው ነው የሚያምኑት። እንደዛ ነው ማምነው። ትክክል ህገ መንግስቱን አክብሮ መናገር የሚችል ዜጋ በዚች ሀገር ምንም አይነት ቁጥጥርም እገዳም አይደረግበት። በአሁኑ ሰዓት በርካታ ጋዜጠኞች በእስር ላይ ከሚገኙባት ሀገሮች አንዷን፣ አቶ አትክልት እንደሚረዱት በተደጋጋሚም ጋዜጠኞች፣ የኢንተርኔት አምደኞች በጻፏቸው ነገር ብቻ ለእስር የበቁበት ሁኔታ ክፉኛ ሲተች ቆይቷል። እሱስ ላይ ምን አስተያየት አለሁት? እዚች ሀገር ላይ ጋዜጠኞች በአመለካከታቸው ታስሯል የሚል እምነት የለኝም። በአመለካከት የታሰረ ዜጋ እኔ አላውቅም። ሕገ መንግስቱን ጥሶ ሕገ መንግስቱን አልፎ በህዝቦች ላይ የማነሳሳትና የቅስቀሳ ስራ ሲሰራ የተያያዘ ጋዜጠኛ ሊኖር እንደሚችል አውቃለሁኝ። የራሱ የሆነ ፖለቲካዊ አመለካከት በመያዙ እና ያንን ለማራመድ በሰላማዊ መንገድ ለማራመድ በመፈለጉ ብቻ የታሰረ ጋዜጠኛ ግን እገሌ ነው ልትለኝ ትችል። መልካም አቶ ግዛው፣ የክርክሩን እድል ለእርስዎ ልስጥ። ቀደም ብሎ በአቶ አትክልት በተነገሩት ጭብጦች ላይ በተለይ ከዚህ አዋጅ እና ድንጋጌዎች ውጭ ክልከላው ከመኖሩም ካለመኖሩም በፊት በኢትዮጵያ ውስጥ የፕሬስ ነፃነትን እና የንግግር ነፃነትን አስመልክቶ ህገ መንግስታዊ ድንጋጌዎችን ካልተላለፈ አንድ ሰው በዜግነቱ በሚያደርገው የሚከተል የሚደርስበት ፈተና ጣጣ የለም ነው አቶ አትክልት ያሉት። ባጭሩ ምን ይላሉ? ምልህ በአማርኛ ሲተረት ለቀበሬው አረዱት ነው። እኔ ለኢትዮጵያ ህዝብ አሁን ልጆቹ፣ አባቶቹ፣ ባለቤቶቹ ለታሰሩባቸው ለነ ሰርካለም እስክንድር የታሰረው ሽብር ሰርቶ ነው ብዬ ልነግራት ነው ወይንስ? የውብሸትን ሚስት ባለቤትሽ የታሰረው ሽብር ሰርቶ ነው ልላት ነው? ህዝብ ለህዝብ አጣርቶ ነው ልላት ነው? ውብሸት እኮ የሚሰራው የአድዋ ተወላጅ ለነበረው ለዳዊት ነበር። ዳዊት አልታሰረም። ውብሸት ነው የታሰረው ኢትዮጵያ ውስጥ እኔ ለኢትዮጵያ አሁን አሜሪካ ቁጭ ብዬ በመቶዎቹ የሚቀጠሩ ጋዜጠኞች እንደታሰሩና እንደተሰደዱ እኔ ብነግራቸው ምን ጥቅም አለው? አሁን አንተና አቶ አትክልት ያደረጋችሁ ውይይት የሚገልጸው ነገር ቢኖር ከመጀመሪያው በቃላት ላይ እንኳን ልንግባባ የማንችልበት ደረጃ ላይ ደርሰናል። መልካም። የመጨረሻ ጥያቄ ባጭሩ የምትመልሱት ምናልባት መሰረታዊ ሁኔታዎችን የሚመለከት ለሁለታችሁም አንድ ጥያቄ ልወርውር። አሁንም ቅድሚያውን ለአቶ አትክልት ሰጣለሁ። ተራዊ እርስዎ ነው። አቶ አትክልት፣ ለእርሶ የአንድ ዜጋ ነጻነት መገናኛ ብዙኃን ተጠቅሞ ራሱን ሊገልጽ የሚችለውም ሆነ እንደ አንድ ሰብአዊ ፍጡር በንግግሩ በመጻፍ ራሱን ሊገልጽባቸው በሚችላቸው መንገዶች በሙሉ ሊገልጽ የሚገባውን ሀሳብ በነጻነት መግለጽ የቱን ያህል ስፍራ አለው? በኢትዮጵያ በተግባር በተጨባጭ በፖሊሲዎች መንግስት በሚያወጣቸው ድንጋጌዎች የቱን ያህል እነኚህ መብቶች ክብርና ቦታ ተሰጥቷቸዋል? ለእርሶ እኔ እንደሚመስለኝ ያለው አሁንም ትንሽ ወረዛ አልመለስም። ግን ምንድን ነው ትልቁ ችግር ያለው ምንድን ነው የሚመስለኝ፣ የኢትዮጵያ ፌዴራላዊ ህገ መንግስት የቲፒኤልኤፍ ማኒፌስቶ አድርጎ የማየት አመለካከት እስካተወገደ ድረስ አስቸጋሪ ነው። የኢትዮጵያ ህገ መንግስት የፌዴራል ህገ የሀገሪቱ የፌዴራል ህገ መንግስት ያካትታቸው መብቶች አንዳንድ ጊዜ ሲመቸን እንቀበላቸዋለን። አንዳንድ ጊዜ የትንከት ፍላጎታችንን ሳያረካልን ሲቀር የቲፒኤልኤፍ ማንፌስቶ ነው የቲፒኤልኤፍ ህገ መንግስት ነው ብለን እንወረውረዋለን። እኔ እንደሚገባኝ ግን ህገ መንግስቱ ዓለም አቀፍ ዲክላሬሽንስ ያካትታቸው መብቶች መሰረታዊ የመናገር የመጻፍ መብቶች የያዘ ህገ መንግስት ነው። ያንን እስካልተጋፉ ድረስ ምንም አይነት ችግር የለም። ምንም አይነት የሚመጣ ጫና ምናምን ያለ። ምንድን ነው ትልቁ ችግር የሚመጣው? ያለ ዋች ዶክት ቤለ ይመስለዋል በቃ አገር ለማጥፋት የሚፈልግ ሰው ቲፒኤልኤፍ ያለ አገር አይጠፋምና፣ ስለዚህ ቲፒኤልኤፍን እንደምንም አድርጌ ላጥፋው፣ ትምክህት አመለካከቱን ለማስረጥ የቲፒኤልኤፍ አፓራተስ መጀመሪያ መውደም አለበት ብሎ ስለሚነሳ ህገ መንግስት ነው። ከዚ አንጻር ስለማይሆን ነው ችግር የሚፈጥረው ያለው እንጂ የመናገርም የመጣፍም የመደራጀትም አሉ የሚባሉት ዓለም አቀፍ አገሪቱ የፈረመቻቸው መሰረታዊ መርሆችን አካትቷል። የኢትዮጵያ ወቅታዊ እንድ ነባራዊ ሁኔታም ከግምት ውስጥ አስገብቶ የተቀረጸ ህገ መንግስት ነው እና ከዚህ አንጻር ሲታይ እኔ ችግር ያለው ህገ መንግስቱ የቲፒኤልኤፍ ማንፌስቶ ነው ከሚል አመለካከት የሚመች በጣም ኋላ ቀር የሆነ አመለካከት ስላለ ነው እንጂ እኔ ችግር ያለበት አይመስለኝም። እንደዛ ነው የማስበው። መልካም አቶ ገዛው፣ ለእርሶ ጥያቄውን ገልብጬ ነው የማቀርበው። ቀደም ሲል በሰጡት አስተያየትም ላይ ላለፉት ሀያ አምስት አመታት እነኝህ መብቶቹ አልተከበሩለትም ቀድሞንም አልነበሩም ብለዋል። እሱ እስከሚያምኑ ድረስ ባለፉት ሀያ አምስት አመታት ዛሬም ጭምር አንድ ሰው በነጻነት ራሱን የመግለጽ እድሉ ምን ያህል ነው? የመግለጽ እድል አለው ብሎ እርሶ የሚቀበሉትና የሚስማሙበት አለ? ይሄ ምናልባትም ለእስር የበቁትንም ሰዎች ይመለከታል። ቀደም ብለው በፕሬስ ነጻነቱ የመጠቀም እድልም ነበራቸው ማለት በአንድምታ ይኖረዋልን? አይ ቲንክ አቶ አትክልትና ኔ በመጨረሻ ላይ በተናገሩት አንድ የምንስማማበት ነጥብ ያለ ይመስለኛል። የአገራችን ዋናው የችግር መሰረት ህገ መንግስቱ ነው። አቶ አትክልት እንዳሉት ህገ መንግስቱ የኢትዮጵያ ህገ መንግስት አድርገው ሲያዩት፣ እኔ ግን የማየው ህገ መንግስቱ ህዝባዊ ወያኔ አርነት ትግራይ በመሳሪያ ያገኘውን ትግል ወደ ህገ መንግስትነት የራሱን ፕሮግራም ለውጦ ያደረገው ነው። በዚህ ሀሳብ ውስጥ የተካተቱ ጥሩ ነገሮች ቢኖሩም የህዝባዊ ወያኔ አርነት ትግራይ አቶ አትክልትም ደጋግሞ ጠቅሰውታል። የኢትዮጵያን ህዝብ ወዳጅና ጠላት በሚለው ትምክህትና ጠባብ በሚለው ከፍሎ ማን መናገር፣ ማንን አለመናገር፣ ማን መጻፍ፣ ማን አለመጻፍ የሚችል ከሆነ ሀሳቦችን በመንግስት ደረጃ እንደ ፊሎሶፊ የጠላትና የወዳጅ አድርጎ የሚያይ መንግስት ባለበት ሀገር ውስጥ ነፃ ሚዲያ ነፃ መገናኛ ብዙሀን ሊኖሩ አይችሉም። ይሄ በጣም ኢምፖርታንት የሆነው ከውጭ በመገናኛ ብዙሀን የመጣ ነው የሚለው ፕሮፖዚሽን ወይንም መላመት የማይሰራበት ምክንያት የኢትዮጵያ ውስጥ ያሉ ሚዲያዎች በሙሉ በዛ ተወልደው ያደጉ ልጆች ናቸው ነፃነታቸውን የጠየቁና የተገደሉበት ለእኔ እንደሚመስለኝ ኢትዮጵያ ውስጥ ሕዝባዊ ወያነ ሓርነት ትግራይ እስካለ ድረስ ፖለቲካችን መጀመሪያ ወዳጅና ጠላት ብሎ የሚከፋፈል አብዮታዊ ዴሞክራሲ የሚለው ፍልስፍና እስካለ ድረስ ነጻ የሆነ የመገናኛ ብዙሃን ሊኖሩ አይችሉም። ሰዎች የፈለጉትን ጽፈው ወይንም አንብበው ወይንም ተናግረው እቤታቸው ገብተው ልጆቻቸውን የማቀፍ ሚስቶቻቸው ጋር እራት አብረው መብላት እድል ይኖራቸዋል ብዬ አላምን ነው። ስለዚህ ሀያ አምስት ዓመት ያየነው ነገር የሚቀጥለውም ነገር የሚኖረው ምንድን ነው ኢትዮጵያ ውስጥ ወዳጅና ጠላት የሚለውን አዙሪት የሚቀርፍ እርቅ እስካልተደረገ ድረስ ይህ አዙሪት ይቀጥላል። ጋዜጠኞችም መታሰራቸው፣ መሰደዳቸው ይቀጥል ነው። መልካም። የግድ መስማማታችሁ አስፈላጊ ባይሆንም ምናልባትም መታረቅ የማይችሉ የሚመስሉ ሀሳቦች ተነስተዋል። የክርክር ጉዳይ ስለሆነ መከራከራችሁን እፈልጋለሁ። አንዳንዶቹ ጭብጦች ግን ከዚህ ክርክር መሰረታዊ ዓላማ ውጪ ስለሆኑ አየር ላይ ባትሰሟቸው እንዳይገርማችሁ። በሌላ ክርክር ምናልባትም አግባብ የሆነ ሀሳቦችን ማስተናገድ በሚችል መልሼ እጋብዛችኋለሁ። አቶ አትክልት አምባዬ፣ አቶ ግዛው ለገሰ ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ። አሉላና እንግዶቹን እኛም እናመሰግናለን። ये कुछ यमो डाचा कुछ ये ये होड़े महोड़े या जचिन मां जे चो लेकिन छा गो योटन होड़े गो योदी महोटे ज्ञान मांझे ले को ये किस लेकिन मैया i you ንብር በጽዮን ግርማ እየተዘጋጀ የሚቀርበው ሳምንታዊው የሙዚቃ ቃና ነው። መልካም ምሽት እንደምንላቸው አምሽታችኋል የሙዚቃ ቃና አድማጮች። ይህ በየሳምንቱ ቅዳሜ ምሽት ዋሽንግተን ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ የሚቀርብ የሙዚቃ ቃና ዝግጅት ነው። ትምህርት፣ የእንግሊዝኛ ዜማዎች ይዤ ስቱዲዮ እገኛለሁ። አብሬያቸው የማመሻው ጽዮን ግርማ ነኝ። አብራችሁ ይቆዩ። And come over and start up a conversation with just me and trust me i'll give it a chance now take my hand stop and the man on the jukebox and then we start to dance and now i'm singing like girl you know i want your love your love was handmade for somebody like me Come on now follow my lead i may be crazy don't mind me say boy let's not talk too much grab on my waist and Mm -hmm. I'm in love with the shape of you. We push and pull like a magnet. Do. Although my heart is falling too. I'm in love with your body. Last night you were in my room. And now my bed sheets smell like you. Every day discovering something brand new. I'm in love with your body. Oh, I, oh, I, oh, I, oh, I. I'm in love with your body. the shape of. When we came, we let the story begin. We're going out on our first date. Mm -hmm. You and me are thrifty, so go all you can eat. Fill up your bag and I fill up the plate. Mm -hmm. We talk for hours and hours about the sweet and the sour and how your family's doing okay. Mm -hmm. And even in the taxi, kissing the backseat tell the driver make the radio play. And I'm singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, don't me. Say, boy, let's not talk too much. Grab on my waist and put that body on me. I'm coming now, follow my lead. I'm coming now, follow my lead. Mm -hmm. I'm in love with the shape of you. We push and pull like a magnet do. Although my heart is falling too. I'm in love with your body. Last night you were in my room. Now my bedsheets smell like you every day. Come on, be my baby, come on. Come on, be my baby, come on. Come on, be my baby, come on. Come on, be my baby, come on. Come on, be my baby, come on. Come on, be my baby, come on. Come on, be my baby, come on. Come, be baby, come on, come be my baby, come on. I'm in love with the shape of you. We push and pull like a magnet Oh, my heart is falling to. የተወዳጁ ድምፃዊ የግጥም ጸሐፊና የሙዚቃ ሰው ኤድ ሺረንን ሼፕ ኦፍ ዩ የተሰኘውን ሙዚቃ ነበር ያስደመጥኳችሁ። አስከትዬ የመጋብዛችሁ ዜማ የኔ ምርጫ ነው። በእርግጥ ተከታዩ ዜማ ትዋይላይት የተባለው የቴሌቪዥን ተከታታይ ፊልም ላይ የማጀቢያ ሙዚቃ ሆኖ ተሰርቷል ነገር ግን ይህን ሙዚቃ ሰሞኑን አንድ ወር ወይም ከሁለት ወር በፊት አንድ ሰርግ ላይ ተጋብዤ ሙሽሪት በአባቷ ክንድ ላይ ተይዛ ወደ ሙሽራው ስትወሰድ ተከፍቶ በድጋሚ ስሰማው በጣም ደስ የሚል ዜማ ሆኖ አገኘሁትና አሁን ደግሞ ቀጣዩ ሳምንት የጾም ፍቺ በመሆኑ ጋብቻችሁን የምትፈጽሙ ካላችሁ ጥቂት ጥቆማም ቢጤ ለመስጠትም ጭምር ነው። ይህንን ዘፈን የምጋብዘው ታውዛንድ ይርስ የተሰኘው የክርስቲና ፔሪዜማ ነው ዜማ ሁለት ድምፃውያን በጋራ እየሆኑ ወደሚያቀነቅኗቸው ዜማዎች ነው። ዱዌት ይሏቸዋል። ዱዌት ሁለት ድምፃውያን በአንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል፣ ወይም ፒያኖ ፎር ሃንድ ይሉታል። ሲሉታል ሞዛርት በወጣትነቱ ጊዜ ከእህቱ ማሪያን ጋር በ1765 ዓ ም የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫ አለው። ማርቪን ጌይ እና ታሚ ቴርል በ1967 ዓ ም ኤንድ ማውንቴን ሃይ ሲሉ ያቀነቀኑ ትልጋብዝ Listen, baby. No mountain high, ain't no valley low, ain't no river wide enough, baby. If you need me, call me. ከማርቪንጌይ ና ታሚ ወደ ዶሊ ፓርተን ና ኬን ሮጀርስ በጋራ ወዳቀነቀኑት ዜማ አሻገራለሁ ዶሊ ና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው በ983 ዓ ም አይስላንድስ ኢንደስትሪም በማለት ያቀነቀኑትን ተጋበዙ አይስላንድስ ኢንደስትሪም When I met you, there was peace on earth. I set out to get you with a fine tooth comb. I was soft inside. There was something going on. You do something to me that I can't explain. Hold me closer, and I feel no pain. ወደ ሁለት ድምጸ መረዋ እንስት ድምጻውያን ዜማ ልውሰዳችሁ። ዊትኒ ሂውስተንና ማርያ ኬሪ በጋራ ወዳቀነቀኑት ዜማ። ዊትኒና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከስምንት ዓመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማርያ የምታስበውን ስትጠየቅ ስለ እሷ ምንም አላስብም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ትመልስ ነበር። ከስምንት አመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር ዊትኒ በሞት እስክታልፍ ድረስ። ማርያና ዊትኒ በ1998 ዓ.ም ዌን ዩ ብሊቭ ሲሉ ያቀነቀኑትን ተከታዩ ምርጫ ያይል አድርገው ዌን ዩ ብሊቭ We are not 1998 ወደ 1987 ልመለስና አሪታ ፍራንክሊን ከጆርጅ ማይክል ጋር በመሆን ያቀነቀኑትን አይኒው ዩ ዌር ዌይቲንግ ፎር ሚን ዜማ ተጋበዙልኝ። ሰጥቼ ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። ሴሊን ዲዮንና አርኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ። አይ አም ዩር ኤንጀል ይሉናል፣ ሴሊን ዲዮንና አርኬሊን በ1998 ዓመተ ምህረት በጋራ ባቀነቀኑት ዜማ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል እገባለሁ። ለዛሬው በሴሊን ዲዮንና አር ኬሊ አይ አም ዩር ኤንጅል ሰናበታችሁ። ደህና ደሩ። Have some kind of faith, oh yeah. Oh. አድማጮች የማጠቃለያ ዜና አሰማለሁ። የስዊድን ፖሊሶች በአንድ ከባድ ጭነት መኪና አጋጭቶ ሰዎችን የገደለ እርሱ ነው ብለው በጥርጣሬ ያሰሩት ማንነቱ መገለጡ ተወቀ። ገዳዩ የ39 ዓመቱ የኡዝቤክስታን ተወላጅ ነው ተብሏል። ከዚህ ቀደም ፖሊሶች ግለሰቡ ስዊድናዊ ነው ብለው ጠርጥረው እንደነበርም ተገልጧል። የአፍሪቃ ሕብረት ወታደሮች ኩዲ ውስጥ የነበረ አንድ የአልሻባብ ከፍተኛ ወታደራዊ አዛዥ ዛሬ ቅዳሜ ገድለዋል። አብሮም ከግለሰቡ ጋር አያሌ የነውጠኛ ቡድን አባላት ነበሩ ብለዋል። የተገደለው የአልሻባቦ መሪ ግን ባሼ ኑር ሐሳን የሚባል መሆኑም ታውቋል። በሰሜናዊ ምስራቅ ሶማሊያ የቦሳሶ ከተማን ከፍተኛ ባለሥልጣናት በመግደል የተከሰሱ አምስት የአልሻባብ አማጽያን በጥይት ተደብድበው ተገድለዋል። በሶማሊያ ፌዴራዊ መንግስት የፑንትላንዷ ወታደራዊ ፍርድ ቤት አብዲ ፋታ ሐጂ አዳም ናቸው ይህንን ያረጋገጡት። በመጨረሻም ጋምቢያን ከሀያ ዓመታት በላይ የገዙት የሀያ ጃሜ ከተወገዱ ወዲህ አገሪቱ በኢኮኖሚም ሆነ በፖለቲካ እንዲሁም በህግ የበላይነት ተስፋ ሰጪ አካሄድ ላይ ነች ሲሉ ዩናይትድ ስቴትስን በቅርቡ የጎበኙት ምክትል ፕሬዚዳንቷ ተናግረዋል። ወደፊት ግን ፈታኝ ሁኔታ ውስጥ እንዳሉም አልሸሸጉም። ዜናው አበቃ። የአሜሪካ ድምፅ ራዲዮ አማርኛው አገልግሎት በ19 በ2ና በ5 ሜትር ባንዶች እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ አበቃ። ነገ እሁድ በተመሳሳ ሰዓት እንገናኝ። እስከዚያው ፕሮግራሙን በመራችልን ብርሃን ኃይሉና ባስተናገድኳችሁ በእኔ በሰለሞን ክፍሌ ስም ደናደሩ ሰላም ቆዩም እንላለን።